ሕዋት ኃይሎች በአፋር ኬልበቲ ረሱ ዞን ከፈቱት በተባለ ጦርነት ተቆርጠው ወደ ሰላማዊ ቀጠና መዝለቅ ያልቻሉ ከመቶ ሃምሳ ሺህ በላይ ሰዎች ያሉበትን አሁናዊ መረጃ ማግኘት ባለመቻላቸው ስጋት እንደገባቸው ነዋሪዎች እየገለጹ ነው። የአፋር ብሔራዊ ክልላዊ መንግስት የዛሬ ሶስት ቀን ባወጣው መግለጫ የኢትዮ ጅቡቲ የባቡር መስመር ማዕከል የሆነችውን የሰርዶ ከተማን ለመቆጣጠር ከታህሳስ 10 2014 ዓ ም ጀምሮ በኪልበት የረሱ ዞን የህወሓት ኃይሎች ጦርነት መክፈታቸውን ዘርዝሯል። መግለጫው በአምስት ወረዳዎችና አንድ የከተማ አስተዳደር ላይ ኃይሎቹ ከፍተውታል ባለው ጦርነት ከ300 ሺህ በላይ ሰዎች መፈናቀላቸውን አስታውቋል። መስፍን አራጌ ተፈናቅለው ወደ አጎራባች ከተሞችና ቀበሌዎች ከወጡት ሰዎች መካከል አቶ መሐመድ አህመድ አንዱ ናቸው። በጦርነቱ ምክንያት ቤተሰባቸውን ጥለው መሰደዳቸውን ይናገራሉ። ህብረተሰቡ ማውጣቱ ወጥቷል፣ ግን እቃው እና የሚበላውም ደግሞ የሚለብሱት አንድ የእግሩን ጫማ ነው። ወጡ ከባድ መሳሪያ እየተወረወረ ህብረተሰቡ እየሸሸ ነው የወጣው። በበረሃ እስካሁን ያልወጡ አለ፣ የወጡም አለ፣ ህፃኖቹም አለ በመንገድ የወለዱት ሴቶችም አለ መሄድም ያልችሉ እስካሁን በእግሩ እስካሁን የሚያጋዙት ሽማግሌዎችም አለ። ደግሞ መንገዱን ሲቆረጥ በጠራራ አድርጎ የወጡት አለ። ጉልበት ያለው ይወጡዋል፣ ጉልበት ያለለው አልወጡም። እስካሁን እዛ ጠራራ ላይ ርቦት ነው ያለ እስከ ሰመራ የተሻገረውን የስደት ቆይታቸውን ፈታኝ ሲሉ የሚገልጹት አቶ መሐመድ በመንገዳቸው አሳዛኝ ሲሉ የገለጹት ሰብአዊ ቀውስ እንዳጋጠማቸውም ጠቁመዋል። ከበዓላ ተፈናቅሎ ወደ ረብት ገባ መጀመሪያ ከዛ ከበዓላ ላይ ያለው ግንባሩ ላይ የከባድ መሳሪያ ሲተኮስ እኛ ሀይሉን ስፈናቀል ቀጥቶ መቶ ረብቲ ገቡ። እነሱ ረብቲ ላይ ተወርነት ሲከፈት ደግሞ ወደ አፍዴራ ተገሰገሰ። አፍዴራ ረብቲ መካከል አራት መቶ ምናምን ኪሎ ሜትር ነው። ውሀ የለም። መንገድ ላይ በረሃ ነው። እንኳን አንድ ዛፍ አሁን እንኳን አታገኝበት ሜዳ ስለሆነ፣ ስለዚህ የቻሉት ሰመራ ገብቷል። አሁን ሰመራ ላይ ያሉት አሉ፣ ሎጊያም አለ፣ አፍዴራም አለ። ከአፍዴራ ረፍ ብለ ሰራባ የምትባል ቦታ አለ። በቃ እንደዛ ብሎ ተከፋፍሎ ነው ያለው። እኔ አሁን ሰመራ ናይ ሰመራ መትቼ ሰመራ ላይ ነው ያለ ሰመራ ከምቢ ላይ ተሰብስበው ምናሉ፣ ሎጊያም እዚህ ደግሞ ዝም ብሎ ንክና ቦታን አቶ በዛ በረንዳ ላይ የሚያድሩት አሉ። ከፍተኛ የፌዴራል መንግስት ባለስልጣናት በሀገር ውስጥ የመገናኛ ብዙሀን አፋር ውስጥ አሳሳቢ ችግር እንደሌለ አድርገው መግለጫ ሰጥተዋል። የሚሉት ደግሞ በሰመራ ዩኒቨርሲቲ መምህርና ለተፈናቃዮቹ ሰብአዊ እርዳታ ለማድረስ በበጎ ፈቃደኝነት የሚያገለግሉት መሐመድ አህመድ ናቸው። አፋር በኩል ያለው ችግር ብዙም እንዳልሆነ እና ያን አኪል አደጋ ነገር እንደሌለ ወያኔ የተቆጣጠራቸው ቦታዎች የሉም ብሎ ዘገባ መስራት ትናንትናም ጭምር በተመሳሳይ ቶን የለቀው ነገር በጣም ህዝቡን አሳዝነዋል። የክልሉ መንግስት አሁናዊ መረጃ እንደሚያመለክተው ከመጋሌ፣ ኤረብቲ፣ አብአላ፣ በረሃሌና ኩነባ ወረዳዎች ከሶስት መቶ ሺህ በላይ ሰዎች ተፈናቅለዋል። በቅርቡ ደግሞ ነዋሪዎች ከዳሎል አካባቢ መፈናቀል መጀመራቸውን የጠቆሙት አቶ መሀመድ ወደ ሶስት መቶ ሺህ ህዝብ ነው የተፈናቀለው እና ከነዛ ውስጥ ደግሞ ወደ መቶ ሀምሳ ሺህ እና ከዛ በላይ የሆነ ህዝብ በነገራችን ላይ መንገድ ተዘግቶባቸው እርዳታ የሚገባባቸው በት ቦታ ሳይኖር ምናልባት ብደረስባቸው በሄሊኮፕተር ይቻል ወይ የሚለው ወይም በኤርትራ መንግስት ጋር ተነጋግሮ በዛ በኩል እርዳታ ሊገባላቸው ይችላል የሚለው ነገር ካልሆነ በስተቀር አስራ አምስት ቀናቸው ነው ከተዘጉ የኩናባ ግማሽ፣ የባራህሌ፣ የመጋሌ፣ የአበዓላ ግማሽ እነዚህ ህዝቦች ሙሉ በሙሉ በተለይ እዚህ አበዓላ በኩል ባለው ወደ ወር ይዘልቃል። የኩናባና ግማሽ በራህሌ በዚህ በመጋሌ በኩል ያለው ግን አስራ አምስት ቀናቸው ምንም ነገር እርዳታ ሳያገኝ ደግሞ ከቤታቸው ሙሉ በሙሉ ተፈናቅለዋል። ምክንያቱም የሚተኮሱ መሳሪያዎች ቦታም ጊዜም ሰዓት አይመርጥም፣ በተከታታይ ነው። ህዝቡ ምንም በእጃቸው ምንም ነገር ሳይይዙ ነው። እዛ ላይ ከፍተኛ ሙቀት ያለበት አካባቢ ነው ቦታ። በነገራችን ላይ ለአንድ አመት ከምናምን ጦርነቱ ከተጀመረ ጀምሮ በቦታው ላይ የመብራት የባንክ የስልክ አገልግሎት የለም። ምን ሁኔታ ላይ ያሉ ብለን ለመጠየቁ እንኳን ስልክ አገልግሎት ስለሌለ በቴክስት ይሰራል። አንዳንድ ቦታ ላይ ቴክስት ነው የምናገኘው ትንሽ መረጃ። የተፈናቀሉት ሰዎች የት የት አርፈው ይሆን? በአፍዴራ በኩል ወጡ። የተወሰኑ እስከ አስር ሺ የሚገመቱ ህዝቦች አሁን በአፍዴራ እና ስልሳ የሚባል አካባቢዎች ነው ያሉት። ከዛ ወጪ ያሉ ህዝቦች የት እንዳለ ማንም እርግጠኛ አይደለም። ተቆርጠው ለቀሩትና ምንም አይነት ሰብአዊ እርዳታ ላልደረሳቸው ሰዎች አማራጮችን በማየት መንግስት እንዲደርስላቸው ጠይቀዋል። አካባቢው በጣም ተራራማ ነው እና በየሸለቀውና በየተራራው ለሽሽት የወጡ ከዛ በኋላ በእነሱ ቁጥጥር ስለዋለ ቦታው ውሃ እንኳን ሊያገኘው በማይችሉበት ሁኔታ እዛ ተራራ ላይ ነው ያለ ምንም ነገር በእጃቸው ላይ የለም። በአሁኑ ሰዓትና እነዛ ህዝቦች ተዘግተዋል። ሙሉ በሙሉ እርዳታ የሚገባበት መንገድም የለም። ተፈናቃዮቹ በውስብስብ አካላዊና ስነ ልቦናዊ ችግር ውስጥ መውደቃቸውን አቶ መሀመድ ጠቁሞ በተለይ በሴቶች ላይ የደረሰውን ጫና የከፋ ብለውታል። ቦታ በተነገረኝ መሰረት ወደ አርባ ሴቶች መንገድ ላይ እንደወለዱ እነሱ ውስጥ በህይወት የተገኙት ሀያዎቹ ብቻ ናቸው። እናት ነው ህጻናቱ ህጻናቱ ህጻናቱ ያልተገኙም እናቶችም አሉ። በአጭር ጊዜ ውስጥ መንግስት መፍትሄ አስቀምጠው ህዝቡን መታደግ ካልቻለ በጦርነቱ በመፈናቀል በምግብና መድኃኒት እጥረት የበርካታ ንጹሐን ህይወት ሊጠፋ ይችላል ሲሉ አሳስበዋል። ህዝቡ አሁንም እየተፈናቀለ ነው የሆነ ቦታ ላይ እነሱ ማስቆም ካልተቻለ ህዝቡ አሁን ድንበር ደርሷል ባገኘሁት መረጃ መሰረት ይባላል ስራ አሁን ክልል አስቀምጣለች ድንበር ላይ ህዝቡ ወደዛ እንዳያልፍ። ይህ ልክ እዛ ስደርሱ ምን ይሆናሉ ነው ጥያቄው። አሁኑ ቢያንስ መፈናቀሉ የሆነ ቦታ ላይ ህዝቡ ስቴብል መሆን ቢችል፣ ኑሮ መረጋጋትና መቆየት ቢችል፣ ያኔ ስለ እርዳታ ምናምን ማሰብ እንችላለን። ጦርነቱ ካስከተለው ስነልቦናዊ ጫና ጫናና አካላዊ ጉዳት ባሻገር ምንም አይነት እርዳታ አለማግኘታቸው ተፈናቃዮችን ለጤና መቃወስ እየዳረጋቸው ነው የሚሉት ደግሞ የአበዓላው ተፈናቃይ አቶ መሀመድ ናቸው። እኛ ወላሂ እርዳታ አላገኘንም። በዛኛው በሰመራ በኩል ትናንትና ትንሽ ፊኖ እና ወጡት መስሪያ ተሰጥቶለታል። በሰብአዊ ተራድኦ ስራው ላይ በበጎ ፈቃደኝነት እያገለገሉ የሚገኙት የሰመራ ዩኒቨርሲቲ መምህሩ አቶ መሀመድም ለተሽከርካሪ ቅርብ በሆኑ አካባቢዎች ተጠልለውና በተለያዩ ግለሰብ ቤቶች ተጠግተው ለሚኖሩ ተፈናቃዮች የሚቀርበው እርዳታ በቂ አይደለም ባይ ናቸው። አሁን የተወሰነ እርዳታ እያገኙ ያሉት እዚህ ስልሳ ያልኩህ አፍዴራ ያሉት ና በበራህ ላይ በኩል በታች ሀመዳላ የሚባል ቦታ አለ። እነዚህ ቦታዎች ላይ የተወሰነ ቢያንስ መኪና ይደርስባቸዋል የተወሰነ በቀንም ለአንድ ቀንም ለሁለት ቀን የሚበሉት ነገር ቢያንስ ያገኛል። የአሜሪካ ድምፅ ሬዲዮ ከአፋር ክልል መንግስት ኮሚኒኬሽን አገልግሎት በአብአላ በኩል እንደ አዲስ የተቀሰቀሰውን ጦርነት አስመልክቶ በነዋሪዎች በኩል ለሚሰነዘሩ ቅሬታዎች ምላሽ እንዲሰጠን ተደጋጋሚ ሙከራ አድርገን አልተሳካልንም። ይሁን እንጂ ቢሮ በማህበራዊ ትስስር ገጹ ከሶስት ቀናት በፊት ባወጣው መግለጫ የህወሀት ኃይሎች የኢትዮ ጅቡቲ ባቡር መስመር ማዕከል የሆነችውን የሰርዶ ከተማን ለመቆጣጠር ከታህሳስ አስር ሁለት ሺ አስራ አራት ዓ.ም ጀምሮ በኪልበቲ ረሱ ዞን ጦርነት መክፈታቸውን ዘርዝሯል። ጦርነቱ አሁንም እንደቀጠለ መሆኑን ጠቅሰዋል። በአፋር በኩል ወደ ትግራይ ክልል ሰብአዊ እርዳታ እንዳይገባ መከልከሉን በመጥቀስ ድርጊቱን ሲያወግዝ የነበረው ህወሀት አፋር ክልል ላይ ጥቃት መሰንዘሩን በቅርቡ ማረጋገጡ ይታወሳል። በአካባቢው የአገረሸውን ጦርነት አስመልክቶ የአሜሪካን የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስን ጋዜጣዊ መግለጫ ዋቢ ያደረገው የአሜሪካ ድምፅ ሬዲዮ አፋር ውስጥ ያለው ውጊያ አገሬን ያሳስባታል ማለታቸውን ጠቅሶ ከቀናት በፊት ዘግቦ ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ